ትኩረት በአፍሪካ። የቀድሞው የሊቢያ መሪ መዋመር አል ጋዳፊ ከስልጣን ከተወገዱ ከአራት ዓመታት በኋላም ሀገሪቱ ተከፋፍላ በርስ በርስ ጦርነት ማጥ ውስጥ የምትገኝ ሲሆን እስከ ዛሬም በአግባቡ የሚሰራ አንድ ማዕከላዊ መንግስት የላትም። በነዳጅ ዘይት በታደለችው ሰሜን አፍሪቃዊቱ ሀገር ሊቢያ ውስጥ በአሁኑ ጊዜ ሁለት ተቀናቃኝ መንግስታት፣ ሁለት ምክር ቤቶች፣ ሁለት ማዕከላዊ ባንኮች እና ሁለት ብሔራዊ የነዳጅ ዘይት ኢንዱስትሪዎች ናቸው ያሉት። በሀገሪቱ የሚገኙት በደርዘን የሚቆጠሩት የሚሊሻ ቡድኖችም የራሳቸውን ጥቅም ለማስጠበቅ ነው የሚንቀሳቀሱት። ከፊል የሊቢያ አካባቢዎችም በጽንፈኞችና ራሱን እስላማዊ መንግስት ወይም በምህፃሩ አይኤስ ብሎ ከሚጠራው አሸባሪ ድርጅት ጋር ቅርበት ባለው ቡድን ሚሊሻዎች ጥቃት መረጋጋት ተጓድሏቸው ይገኛሉ። ዓለም አቀፍ እውቅና ያገኘውና በምስራቃዊ ሊቢያ የቶብሩክ ከተማ የተቋቋመው መንግስት በሀገሪቱ ጦር በይፋ የሚደገፍ ሲሆን፣ ሌላው እውቅና ያላገኘው በመዲናይቱ ትሪፖሊ የተቋቋመው መንግስት ነው። ሊቢያ እንደተከፋፈለችው ሁሉ 180 እንደራሴዎች ባሉት በቶብሩክ ምክር ቤት የሚወከሉት አንጃዎችም በመካከላቸው በወቅቱ ከፍተኛ ልዩነት ይታይባቸዋል። ገሚሶቹ ሀገሪቱ የምትገኝበትን ውዝግብ ለማብቃት የሚፈልጉትና የተባበሩት መንግስታት ድርጅት ያቀረበውን የብሔራዊ አንድነት መንግስት ምስረታን ሀሳብ የሚደግፉ ሲሆን አክራሪዎቹ ሙስሊሞችና በእነርሱ አንጻር ጠንካራ እርምጃ ይወስዳሉ የተባሉት የቶብሩክን መንግስት የሚደግፉት ጄኔራል ኸሊፋ ሀፍታርም ከትሪፖሊ መንግስት ጋር ተጣማሪ መንግስት ይመስረት የሚለውን ሀሳብ የራሳቸውን ስልጣን ይቀንሳል በሚል ስጋት ተቃውመውታል። ይኸው የተባበሩት መንግስታት ድርጅት ያቀረበው ሀሳብ እስከ ዛሬ ተቀባይነት ያላገኘ ሲሆን በሀገሪቱ የቀጠለውንም ግጭትና ሁከት አላበቃም። በትሪፖሊ የእቅድ ሚኒስቴሩን የሚመሩት ግለሰብ ሰሞኑን የታገቱ ሲሆን ለዚሁ የኃይል ተግባር የትሪፖሊው መንግስት የጦር ኃይሉን ተጠያቂ አድርጓል። በተለይ በደቡብ ሊቢያ የምትገኘው የሴብሃ ከተማ በተለያዩት ቡድኖች መካከል የቀጠለው ሁከት ሰለባ ከሆነች አንድ ዓመት አልፏል። በከተማይቱ ዋነኞቹ ጎሳዎች መካከል ግጭት አዘውትሮ ይነሳል። ይህንኑ በትንሽ ጸብ የሚፈነዳውን ሁከት በገለልተኝነት ለማብረድ እና በዚያ የሚገኙ የመንግስት መስሪያ ቤቶችንና ሕዝብ የሚገለገልባቸውን የመንግስት ህንጻዎች ለመከላከል ባለፈው 2014 ዓ.ም መጀመሪያ አንድ የጦር ቡድን ከሚስራታ ከተማ ወደ ሴብሃ ከተማ በመሄድ አንድ ጽህፈት ቤት ከፍቷል። የዚሁ ጦር ቡድን ቃል አቀባይ መሐመድ ግሊዋን በከተማይቱ የሚታየውን ውጥረት ምክንያት እንዲህ ያስረዳሉ። ሰሜን ምስራቃዊ ሊቢያ እንደ ጎርጎሪዮሳዊው ዘመን አቆጣጠር በየካቲት 17ቱ አብዮት ነጻ በወጣበት ድርጊት ሰበብ ከኡሌድ እስሊማን ጎሳ ጋር ኅብረት ፈጥረናል። የኡሌድ ስሊማን ጎሳ የቀድሞው የሀገሪቱ መሪ ሙዋመር ጋዳፊን ከስልጣን እስከ ተወገዱበት ድረስ ይደግፍ የነበረ ሲሆን ከቀድሞ መሪ ውድቀት በኋላ ከካዳፋ ጎሳቸው ጋር የነበረውንም ግንኙነት አቋርጧል። ይህ ዋነኛው የውዝግቡ መንስኤ ነው። ምክንያቱም የካዳፋ ጎሳ የኦሌድ ስሊማን ጎሳ በየካቲት 17ቱ አብዮት አንጻር ከጎኑ ቢቆም ኖሮ በወደደ ነበር። ይህ ራሱን የቻለ አንድ አወዛጋቢ ምክንያት ሆኗል። ከዚህ ሌላ ደግሞ የሊቢያን ደቡባዊ ድንበር የሚቆጣጠሩት በዚሁ አካባቢ የሰፈሩት እንዲሁም በሰሜናዊ ቻድና ሰሜን ምስራቃዊ ኒጀርም የሚገኙት የቱቡ ጎሳ አባላት ለጋዳፊ የካዳፋ ጎሳ የቱዋሬግ ጎሳ ደግሞ ለኡሌድ ስሊማን ጎሳ ድጋፋቸውን የሰጡበትም ድርጊት ውዝግቡን ያባባሰ ምክንያት ሆኖ ይጠቀሳል። እንደሚታወቀው ሙአመር አልጋዳፊን ከስልጣን ያስወገደውን የየካቲት 17ቱን አብዮት ይደግፉ የነበሩት የቱቡ ጎሳ አባላት ከጋዳፊ በኋላ በሀገሪቱ ስልጣን በያዙት ወገኖች ችላ በመባላቸው ነበር የካዳፋን ጎሳ መደገፍ የጀመሩት። እነዚሁ የቱቡ ጎሳ አባላት እንደ ሀገሪቱ ዜጋ ባለመታየታቸውም ብሔራዊ መታወቂያ እንኳን አልተሰጣቸውም። በዚህም የተነሳ እውቅና ባገኘው የቶብሩክ መንግስት አንጻር የሚታገለውን የተቀናቃኙን ቡድን ጎራ ተደባልቀዋል። በሊቢያ በሚገባ የሚሰሩ የመንግስት ተቋማት ባለመኖራቸውና የፍትህ አውታርም ተጓድሎ በመገኘቱ በሴብሃ ከተማ ለሚታየው ሁከት፣ ለሚፈጠረው ግጭትና ውጥረት መፍትሄ የሚያፈላልጉት ወይም ለወንጀለኞች ፍርድ የሚሰጡት የአካባቢው ጎሳዎች ሽማግሌዎች ናቸው። ይኸው የተጣለባቸው ኃላፊነት ምን ያህል አዳጋች እንደሆነ እየገለጹት የኡሌድ ስሊማን ጎሳ መሪዎች ተግባራቸውን እንዴት እንደሚያከናውኑት ሲያስረዱ በመጀመሪያ ደረጃ በከተማይቱ ሁኔታዎችን እናረጋጋለን። ቀጥለንም ወንጀለኞቹን ለአንድ ገለልተኛ ኃይል እናስረክባለን። በመጨረሻም ለውዝግቦች መፍትሄ ለማፈላለግ ከሌሎች ጎሳዎች ሽማግሌዎች ጋር በመገናኘት እንመካከራለን። ይህም ቢሆን ግን የከተማይቱ ዘጠና አራት ሺህ ህዝብ ራሱን ከጥቃት ለመከላከል የራሱን እርምጃ መውሰድ ጀምሯል። በወቅቱ ሁሉም የከተማይቱ ነዋሪዎች ከየራሳቸው ጎሳ ጋር መሰባሰቡን የመረጡበት አዝማሚያ እንደሚታይ ነው በህብረተሰብ ውስጥ ተሰሚነት ያላቸው አቡ አዞም አል አፊ ያመለከቱት። በአሁኑ ጊዜ ከቅርብ ዘመዶቻቸው አጠገብ ለመሆን ሲሉ መኖሪያ ቤታቸውን እየለቀቁ ብዙ ቤተሰቦች አውቃለሁ። ይኸው አዝማሚያ በተለይ ካለፉት ሁለትና ሶስት ዓመታት ወዲህ ጎልቶ የሚታይ ክስተት ሆኗል። ዛሬ እንኳን ነዋሪዎች የሚኖሩበት አካባቢ ለጎሳቸው አባላት ደህንነት አስጊ ነው እያሉ መኖሪያ ቤታቸውን ለሽያጭ እያቀረቡ ነው። እና በከተማይቱ ሴብሃ የሚገኙት የተለያዩት ጎሳዎች ለህልውናቸው በመስጋት በየጎሳ ጎሳቸው መሰባሰብ የያዙበት ድርጊት በተለያዩት ጎሳዎች መካከል መቀራረብ ሊኖርና ከተማይቱም ውላ አድራ ልትረጋጋ የምትችልበትን ሁኔታ ይበልጡን አዳጋጭ እያደረገው መሄዱን አቡ አዞም አልአፊ በቅሬታ ገልጸዋል።